የማኅበራዊ መገናኛ ዘዴዎች ቅኝት። ሰላም ጤና ይስጥልን አድማጮቻችን። የቆቦ ንጹሐን ግድያና የኢትዮጵያ የሰብአዊ መብቶች ኮሚሽን መግለጫ፣ የቀድሞ የኦነግ ሸኔ የደቡብ ዞን ዋና አዛዥ ሰላማዊ ትግልን ተቀላቀሉ መባል፣ የሙዓዘ ጥበባት ዲያቆን ዳንኤል ክብረት ንግግርና የአሜሪካ ውግዘት በዛሬው የማህበራዊ መገናኛ ዘዴዎች ቅኝት የምንዳሰሳቸው ጉዳዮች ናቸው። አብራችሁም ቆዩ። የኢትዮጵያ የሰብአዊ መብቶች ኮሚሽን በቅርቡ ባወጣው መግለጫ በቆቦ ከተማና በአካባቢው በንጹሐን ዜጎች ላይ ያነጣጠረ ጥቃት በእጅጉ እንዳሳሰበው አመልክቷል። ኮሚሽኑ ደረሰኝ ባላቸው መረጃዎች መሰረት በአካባቢው ግድያ፣ ዝርፊያ፣ እንዲሁም የመሰረተ ልማት ውድመት መፈጸሙን ገልጿል። ህዋት ኃይሎች ተፈጸመ በተባለው በዚህ ጥቃት ቀጣይ ምርመራ እንደሚያደርግም ገልጿል። ይህንን ተከትሎ ጉዳዩ በማህበራዊ መገናኛ ዘዴዎች ተጠቃሚዎች ዘንድ ብዙ መነጋገሪያ ሆኖ ነው የሰነበተው። የማርያም ልጅ በሚል የፌስቡክ ስም የሰፈረው አስተያየት ህዋት በተቆጣጠራቸው አካባቢዎች የሚገኙ ሰዎች ጥቃት ተፈጸመባቸው እየተባለ የመንግስት ዝምታ አልገባኝም፣ ምን እስኪሆን እየተጠበቀ ነው? ሲሉ ጽጌ አለሙ በበኩላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ተብዬው መቼ ነው የሚያጣራው? ሰው ካለቀና መረጃ ከጠፋ በኋላ ነው? ብቻ እግዚአብሔር ይድረስልን በማለት በቁጭት ጽፈዋል። ነገሩ ግራ ነው በሚል የፌስቡክ ስም የሰፈረው አስተያየት ደግሞ ህወሓት ምንም ቢያደርግ ተጠያቂው መንግስት ነው። አሸባሪ ብሎ ለፈረጀው አካል ቦታ አስረክቦ ተቀምጦ ማልቀስ ምንም ይሉት ነው የሚል አስተያየት አስፍረዋል። ከሞት የተረፉት ደግሞ በርሃብና በጥም እንዲሁም መድኃኒታተው እየተሰቃዩ ነው። ማን ይድረስላቸው? መንግስትም የእርዳታ ድርጅቶችም ዝም ብለው ማየታቸው ያስተዛዝባል ያሉት ደግሞ ወለዩዋነኝ የተባሉ አስተያየት ሰጪ ናቸው። ማሙሽ ማሙሽ በሚል የፌስቡክ ስም የሰፈረው አስተያየት ደግሞ ቆይ ግን መንግስት የመጀመሪያ ስራው ህዝቡን ከወራሪ መጠበቅ መስሎኝ፣ እዛ ላይ አባረርናቸው፣ ለወሬ ነጋሪ ሳይቀሩ ጨረስናቸው እያላችሁ ምስኪኑ ህዝብ እናንተን አምኖ ቤቱ ተቀምጦ እየሞተ ነው። ራሱን እንዳይከላከል መሳሪያ የለውም። ፈጣሪ ፍርዱን ይስጥ ብለዋል። መቼ ነው ከመርዶና ከሞት ዜና የምንወጣው? የሰው ሞት ተራ ነገር ሆነ። እግዚአብሔር ለሀገራችን ሰላም ያውርድ ያሉት ደግሞ በዛብሽ የተባሉ አስተያየት ሰጪ ናቸው። ሌላው በዚህ ሳምንት የማህበራዊ መገናኛ ዘዴዎች ተጠቃሚዎችን ያነጋገረው ጉዳይ የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኦነግ ሸኔ የደቡብ ዞን ዋና አዛዥ ታጣቂ ቡድኑን ትተው ሰላማዊ ትግልን ተቀላቀሉ መባሉ ነበር። ታጣቂ ቡድኑን ለ14 ዓመት መርተዋል የተባሉት አቶ ጎሌቻ ድንጌ ወደ ሰላማዊ ትግል የመጡት የቀድሞ ድርጅታቸው ኦነግ ሸኔ በቅርቡ ከህወሓት ጋር የፈጠረውን ጥምረት በመቃወም መሆኑንም የሀገር ውስጥ መገናኛ ብዙሃን ዘግበዋል። አቶ ጎሌቻ ቦሌ አውሮፕላን ማረፊያ ሲደርሱ በኦሮሚያ ክልል ባለስልጣናትም አቀባበል ተደርጎላቸዋል። ይህንን ተከትሎ በማህበራዊ መገናኛ ዘዴዎች ተጠቃሚዎች ዘንድ የድጋፍና የነቀፌታ አስተያየቶች ተንሸራሽረዋል። አበበ ዘማርያም የተባሉ አስተያየት ሰጪ በዚህ ሁኔታ ህዋትንም ተደራድረው በቀይ ምንጣፍ መቀበላቸው አይቀርም ሲሉ፣ መሰሉ አባተ ደግሞ አዛዡ ወደ ሰላማዊ ህይወት ሲመለሱ እነሱ ያፈናቀሏቸው ሰዎችና ወላጅ አልባ ያደረጓቸው ህጻናት ግን አሁንም ድረስ ሜዳ ላይ ናቸው የሚል አስተያየት ሰጥተዋል። አቴ እናቱ ልጅ በሚል የፌስቡክ ስም የሰፈረው አስተያየት ደግሞ በአሸባሪነት ከተፈረጀ ድርጅት ጋር ሆነው ሰው ሲገድሉና ሲያፈናቅሉ ቆይተው ሲበቃቸው ወደ ሰላማዊ ሕይወት ሲመለሱ አቀባበሉ እንደዚህ ከሆነ የህወሓት አመራሮችም መምጣት አለባቸው ብለዋል። ሀገሬ ኢትዮጵያ የተባሉ አስተያየት ሰጪ ደግሞ ያጠፋውን ይቅር እያል ለሰላም እጁን የዘረጋውን እየተቀበልን ካልሆነ የትም መድረስ አንችልም ከስንቱ ጋርስ ጦርነት ገጥመን እንችለዋለን? ሲሉ በርቺ ኢትዮጵያ በበኩላቸው እንደሰማነው የቀድሞው የኦነግ ሸኔ ታጣቂዎች ዋና አዛዥ ተቃውሟቸው ሸኔ ከህወሓት ጋር መቀላቀሉ ብቻ ነው። ስለዚህ በሸኔ የንጹሐን ግድያ ተስማምተዋል ማለት ነው። ያሳዝናል። ሲሉ ያልፋል ቀኑ በሚል ስም የሰፈረው አስተያየት ደግሞ በጦርነት ወቅት ሰላማዊ ድርድር ያለና የነበረ ነው። ሌሎች ሀገራትም ይህንኑ አድርገዋል፣ አዲስ ነገር አይደለም ይላሉ። ሄኖኩ ብሸት የተባሉ አስተያየት ሰጭ ደግሞ ወንጀለኛ በቦሌ ምስኪኑ እስክንድር ደግሞ ከርቸሌ በማለት ተችተዋል። ብዕር የታጠቀን ጨለማ ምታስር የአሸባሪን አውራ ጠርታ የምትሞሽር በማለት ሀሳባቸውን በስንኝ ያሰፈሩት ደግሞ ሲስካሳ የተባሉ የፌስቡክ አስተያየት ሰጭ ናቸው። የጠቅላይ ሚኒስትሩ አማካሪና የኢትዮጵያ ፕሬስ ድርጅት የቦርድ አባል መሐዘ ጥበባት ዲያቆን ዳንኤል ክብረት በአንድ መድረክ ተናገሩት የተባለውን ንግግር አስመልክቶ የፈረንሳዩ ዜና ወኪል ያቀረበው ዘገባ በማህበራዊ መገናኛ ዘዴዎች ብዙ መነጋገሪያ ሆኖ ነው የሰነበተው። በመድረኩ ዲያቆን ዳንኤል ተናገሩት የተባለው እነሱ መጥፋት አለባቸው የሚል ንግግር አሜሪካ የጥላቻ ተረግት በሚል የኮነነችው ሲሆን ዲያቆን ዳንኤል ለዜና ምንጩ በሰጡት ምላሽ ግን እነሱ የሚለው ቃል ህዋትን የሚመለከት መሆኑን ገልጸዋል። ይህንን ተከትሎ የማህበራዊ መገናኛ ዘዴዎች ተጠቃሚዎች ጎራ ከፍለው ተከራክረውበታል። ጓል ትግራይ የተባሉ አስተያየት ሰጪ አንድ የሃይማኖት ሰው ህዝብ ይጥፋ ማለቱ ያሳዝናል፣ መወገዝም አለበት ሲሉ፣ እውነቱ ይበልጣል ደግሞ ዳንኤል የተናገረው ስለ ህዝባዊ ወያነ ሐርነት ትግራይ ስለ አንድ የፖለቲካ ድርጅት እንጂ ስለ ህዝብ አልተናገረም ብለዋል ነቢዩ ኃይሉ በበኩላቸው ዲያቆን ዳንኤል ክብረት እነዚያ የሚያማምሩ ታሪኮችን በተናገረበት አንደበቱ የጥላቻ ቃል ባያወጣ ደስ ይለኝ ነበር ያሉ ሲሆን ሰርካለም አድማሱ ደግሞ ዳንኤል ፈልጎ ያመጣው አይደለም እየተሰማና እየታየ ያለው ክፉ ስራ ሞት መፈናቀልና ረሃብ ጥሩ የሚያናግር አይደለም ደግሞስ አሜሪካ የአንድን ግለሰብ የመድረክ ንግግር ከምታወግዝ ለምን በወሎ በጎንደርና በአፋር የደረሰውን የንጹሐን ግድያ አታወግዝም በማለት መልሰዋል። አየሎም ኃይሌ የተባሉ አስተያየት ሰጪ ደግሞ ከግለሰብ ጎን ከምትቆሙ ከህዝብ ጎን ብትቆሙ ይሻላችኋል ሲሉ ሀበሻዊት ሀበሻዊት በሚል የሰፈረው የፌስቡክ አስተያየት ደግሞ በሌሎቹ ንግግሮቹ ሊተች ይችላል፣ ሊያጠፋም ይችላል። ነገር ግን ዳንኤል በዚህ መድረክ የተናገረው ንግግር እንዴት ሊያስተቸው እንደቻለ በግል ያልገባኝም፣ ሲሉ ገጣሚ ኑረዲን ኢሳ በበኩሉ ዳንኤል ክብረት ለኢትዮጵያችን ሲቆምላት እኔ ስለ ዳንኤል ክብረት ስለምን አልቆምም፣ ወቅቱ በአንድነት ብቻ ቀጥ ብለን የምንቆምበት ወሳኝ ወቅት ነው በማለት ጽፏል። እኔን የገረመኝ መንግስትን እየተዋጋለን ቡድን አንድ የመንግስት ኃላፊ በፍቅር እንዲጠራ አሜሪካ መጠበቋ ነው። ምን ነው ጦርነቱን በመተሳሰብና በመፈቃቀር ላይ የተመሰረተ አስመስላችሁት ትሳ? በማለት ጆኒ አርሴናል የተባሉ አስተያየት ሰጪ ነገሩን ወደ ቀልድ መልሰውታል። ደሳለው ሞላ ደግሞ እኔ የምለው ጎበዝ በአማራ ክልል ስለተዘረፉት የጤና ተቋማት፣ ስለወደሙት ትምህርት ቤቶች ስለሚንገላቱትና ስለሚሞቱት እናቶችና ህፃናትስ መቼ ነው አሜሪካ የምታወግዘው ሲሉ ጠይቀዋል። አባይነ ካሴ የተባሉ አስተያየት ሰጪ ደግሞ ዲያቆን ዳንኤል የተናገረው አማርኛና አሜሪካኖቹ የተረዱበት እንግሊዝኛ አንድ አይደለም ባይ ናቸው። ረዘም ካለው ጽሑፋቸው ውስጥ እንዲህ የሚል ይገኝበታል። ውጫሌን ያስታውሰናል። ትርጉም ማዛባት ያስከፈለንን ዋጋ ከእኛ በቀር የሚያውቅ የለም። ነገረ ሰሪ ሲተረጉመው የተለያየ ይሆናል። በአማርኛ የተነገረውን በአማርኛው ልክ ልትሰሙት ይገባችኋል። ውጫሌ እኛ ያልነው ሌላ፣ እነርሱ እንዲባል የፈለጉት ሌላ መሆኑን ነበር ያመለከተን። ለጊዜው በኢትዮጵያ ሕግጋት አንድ የትርጉም ብያኔ አለ። የአማርኛው ሕግ ከእንግሊዝኛው የተለየ ትርጉም በኖረው ጊዜ የአማርኛው የበላይነት አለው ይላል። ስለዚህ ዲያቆን ዳንኤል የተናገሩት በአማርኛ እንጂ በእንግሊዝኛ ስላልሆነ በእኛ ዘንድ ልክ ነው። ጠይቁን እናስረዳችሁም፣ አለበለዚያ ዝም በሉ። ውጫሌን አታስታውሱን። አድማጮች የዛሬው የማኅበራዊ መገናኛ ዘዴዎች ቅኝት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።